የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት የነበረው የዮናታን ተስፋዬ ምስክሮች ሳይሰሙ ቀርተዋል። ለዚህም ምክንያቱ ምስክሮቹ ተሟልተው ባለመቅረባቸው መሆኑ ተገልጿል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዘገባ አልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀደም ሲል በሰጠው ቀጠሮ መሠረት ትናንት የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ የመከላከያ ምስክሮችን የሚያሰማበት ዕለት ነበረ ይሁንና አቶ ዮናታን ተስፋዬ ከቆጠራቸው ምስክሮች መካከል ዶክተር መረራ ጉድና አቶ በፍቃዱ ኃይሉ እንዲሁም ዶክተር ዳኛቸው አሰፋ ሳይቀርቡ ቀርተዋል ዶክተር መረራ ጉዲና በአሁኑ ወቅት በውጭ አገር ስለሚገኙ ሊቀርቡ እንዳልቻሉ ታውቋል። አቶ በፈቃዱ ኃይሉ አዋሽ አርባ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለዋሉ ሊገኙ እንዳልቻሉ ተነግረዋል። ዶክተር ዳኛቸው አሰፋም መጥሪያ ስላልደረሳቸው አልቀረቡም ተብሏል። አቶ እስክንድር ነጋ ከማረሚያ ቤት የቀረቡ ቢሆንም መጥሪያው የተሰጣቸው ለምን እንደነበረ እንደማያውቁ ገልጸዋል። በዚህም ምክንያት የተከሳሽ ጠበቃ አቶ ሽብሩ በለጠ የደንበኛቸው ምስክሮች ተሟልተው መጥተው እንዲመሰክሩላቸው አመልክተዋል። ፍርድ ቤቱም ጥያቄያቸውን ተቀብሎ ታሳስ 26ና 27 ቀን 2009 ዓ ም የመከላከያ ምስክሮቹ ተሟልተው እንዲመጡና እንዲመሰክሩ ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ በአቶ ዮናታን ተስፋዬ ላይ ባለፈው ዓመት ግንቦት ወር በፌስቡክ ገጹ በጻፈው ጽሑፍ ሳቢያ ሽብር ወንጀል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ